ኢትዮጵያ በሚቀጥሉት ጥቂት ወራት ውስጥ ሁለተኛ ሳተላይት ወደ ህዋ ለማምጠቅ ዝግጅቷን እያጠናቀቀች መሆኑን የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት አስታወቀ። በዚህ ጉዳይ ላይ ኤደን ገረመው የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑትን ዶክተር ሰለሞን በላይን አነጋግራ ተከታዩን ዘገባ አሰናድታለች። ኢትዮጵያ የመጀመሪያ ሳተላይቷን ወደ ህዋ ካመጠቀች ስምንት ወራት ሞላት። ከስምንት ወራት በኋላም በመጪው ጥቅምት ወር ወደ ህዋ የምትቀላቀል አዲስ ናኖ ሳተላይት ገጣጥማ መጨረሷን አብስራለች። የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ ስለ አዲሷ ሳተላይት እንዲህ ያስረዳሉ። ኢትዮጵያ ብዙ ህዝብ ያላት በጣም ተስፋ ያቀረች፣ ብዙ ቴክኖሎጂ ያስፈልገታል፣ ብዙ መረጃ ያስፈልጋታል ኢትዮጵያ ባለፈው አመት አመት ቀናም ያን እንግዲህ መረጃውን እየተጠቀምንበት ነው። ያ መረጃ ደግሞ ያቺ አንድ ሳተላይት ደግሞ በቂ አይደለ። እኔ ብዙ ሀገሮች ብዙዎቹ ሀገሮች በሺህ የሚቆጠሩ አለ። የእኛ ፍላጎታችን ደግሞ ድህነትን ለመቀነስ ነው። ብዙ ስራ ይጠበቅብናል። ብዙ መረጃ ይጠበቃል። እና ያው ከዚህ በፊትም በጋራ ኮላብሬት ስንሰራ የነበረች ሳተላይት እንደተባለው የተወሰነ ክፍተት የምትሞላለን። እንደዚሁ ሁለት ሺ አስራ ሶስት መጀመሪያ ወራት አካባቢ ለማምጠቅ ዝግጅት ተላይዘን እንደም እኛ በአሁኑ ሰዓት ኢትዮጵያ ማምጠቂያ ፕራሪቲ ስላልሆነ አሁን በቅርብ ጊዜ አይኖራል። መጀመሪያ ቴክኖሎጂያችን ነው መጀመሪያው ሳተላይት ይችላል ስለዚህ ያው ጆይንት ላይ ከቻይናዎች ጋር ነው አንደኛው ስትራቴጂያችን ቀስ በቀስ ጆይንት ላይ አብረን እየሰራን እየሰራን መጨረሻ ላይ ሙሉ በሙሉ እኛ የሳተላይት መገጣጣሚያ እና ማሰበሪያ ሙሉ በሙሉ ሲኖራል ደግሞ የራሳችን ሙሉ በሙሉ ከዚህ እንድቀናል ማለት ስለሆነ በጋራ ነው የተሰራቸው። እና ከቻይናዎች ጋር ነው ዶክተር ሰለሞን አሁን ወደ ህዋ ልትመጥቅ የታሰበችው ናኖ ሳተላይት ከቀደመችው ኢቲአርኤስኤስ ዋን ሳተላይት የዘመነች እንደሆነችና ያለውን የመረጃ ክፍተትም እንደምትሞላ ይገልጻሉ። ያቺኛ ሬዞሉሽኗ አስራ ሶስት ላይ ለአየር ንብረት፣ ለግብርና፣ ለውሃ፣ ለማዕድን እና ለአካባቢ ጥበቃ ያ ማለት ግን በሙሉ የኢትዮጵያን ከጫፍ እስከ ጫፍ ከዳር እስከ ዳር በአንድ ጊዜ ያርሰን ማለት አይደለም። እቺ ደግሞ ያው ሪዞሉሽኑ አምስት ሜትር ነች። ሪዞሉሽን ማለት ኢሜጅን ወይም ምስሉን የማሳየት ዲግሪ፣ ቁጥሩ እየቀነሰ ሲሄድ በጣም ግልጽ እየሆነ በጣም ጥሩ እየሆነ ይሄዳል ማለት ነው። የዛኛው ማለት ነው እንግዲህ አምስት ማለት እና የበለጠ እየተሻሸለ መጣ ማለት ነው። ስለዚህ በዛ ክፍተት ደግሞ አንደኛ ሪዞሉሽኑን በጣም ይጨምራል፣ ሁለተኛ ደግሞ ያችኛዋ ከዚህ በፊት ያለችዋ ማትሸትኑ ቦታዎችን ደግሞ ከበር ታደርጋለች። ስለዚህ ዋናው የመጀመሪያውን በተለይ በነዚህ በግብርና ዘርፍ ላይ በአካባቢ ጥበቃ ላይ በውሃ ላይ በማይኒንግ ላይ እና ኢትዮጵያ ቅድመ ቅድመ የሰጣቻቸው የልማት አጀንዳዎች ላይ ነው። ዶክተር ሰለሞን አያይዘውም የአየር ንብረት እና የኮቪድ-19 ወረርሽኝ በስራው ላይ የሚያሳድረው ተጽዕኖ ተገምግሞ በመጪው ጥቅምት ወር ላይ ሳተላይቷ ልትመጥቅ እንደምትችል ይጠቁማሉ። ያው የአየር ንብረት የኮቪድን ጉዳይ አናላይዝ ላይ ማድረግ ይጠይቃል። በጣም ክላውድ ሞዴል። ሁለተኛው ደግሞ እንደዚህ አይነት ኦርቢት ላይ መዋር ላይ ስትመዘገቢ ስፖርት ይባላል እንደዚህ አይነት ሳተላይት የሚሄድባቸው ላንች ማማሚ ሲመጥቁ በዛች ታይም ዊንዶው ውስጥ እንግዲህ በዛች ዊንዶ ዊንዶ ጊዜ ውስጥ አየር ንብረቱ ሞር ግልጽ መሆን አለበት፣ ጥሩ መሆን አለበት። እነሱ እነሱ እየታዩ ነው ማለት ነው። ሌላ ደግሞ ያው እንግዲህ እንደሚታዩ የአሁኑ ወራዎችን ጉዳይ፣ ኮቪድን ደግሞ ያው እየጨመረ ነው ወይ የሚሄደው እንዴት ነው? ተጽዕኖ ስለሚፈጥር እሱንም እንደ ታሳቢ የሚወሰዱ ነገሮች እኛ እንግዲህ አሁን ባለ ሁኔታ እንደው ጥቅምት ውስጥ እያልን ነው። እንግዲህ የበለጠውን ደግሞ አጠቃላይ ዝርዝሩን አጣርተን ደግሞ እንቀርባለን ትንሽ የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዳይሬክተር ዶክተር ሰለሞን በላይ አክለውም የኢትዮጵያ የስፔስ ሳይንስ መገጣጠሚያን ለማስጀመር በጀት ተፈቅዶ ማለቁን ገልጸው በኮቪድ አስራ ዘጠኝ ምክንያት ሁኔታዎች ቢቀዛቀዙም የንድፍ ስራዎች ግን እየተሰሩ መሆናቸውን አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ